በሰብአዊ መብቶች አያያዝ ላይ የአሜሪካ መንግስት ድምፁን የሚያሰማው ማንንም ለመንቀፍ ወይም ለማሳነስ አይደለም ሲሉ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምበሲ ቃል አቀባይ ተናገሩ። በገዢው ፓርቲና በተቃዋሚ ፓርቲዎች መካከል የተጀመረውን ውይይትም መንግስታቸው በቅርበት እየተከታተለው መሆኑን አስታውቀዋል። ከጥቂት ቀናት በፊት ይፋ የሆነው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሀገሮች አመታዊ የሰብአዊ መብቶች አያያዝ ዘገባ የአሜሪካ ሕዝብ ለሰብአዊ መብቶች የሚሰጠውን ክብደት የሚያሳይ እንደሆነም ቃል አቀባዩ ገልጸዋል። መለስካቸው አመሀ ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየዓመቱ የሚያወጣው ይህ በሰብአዊ መብቶች አያያዝ ላይ ያተኮረ ዘገባ የቀደሙትን ዓመታት ሁኔታ ከዛሬ ጋር የሚያወዳድር ሰነድ እንዳልሆነ አበክረው ይገልጻሉ በኢትዮጵያ የዩናይትድ ስቴትስ ኤምባሲ የመረጃ መኮንንና ቃል አቀባይ ኒኮላስ ባርኔት ዛሬ ከቪኦኤ ጋር ባደረጉት ቆይታ ባርኔት ባሳለፍነው ሳምንት መጨረሻ ይፋ የሆነው በ2016 በዓለም ዙሪያ የሰብአዊ መብቶችን አያያዝ የሚዘረዝረው ዘገባ የሚያሳየው የዚያን ዓመት ብቻ ነው። ማንም ግን ወደ ኋላ ተመልሶ ያለፉትን ዓመታት ዘገባዎች እየተመለከተ ከአዲሱ ዘገባ ሊያወዳደር ይችላል። በኢትዮጵያም ላይ የወጣውን ዘገባ በዚህ መልኩ ይችላል ያሉት ባርኔት፣ ይሁንና የዩናይትድ ስቴትስ መንግስት እነዚህን ዘገባዎች ሲያወጣ ዓላማው ምን እንደሆነም ጠቁመዋል። በአጽንኦት መናገር የምፈልገው ይህን ዘገባ የምናወጣው ማንንም ለማሳነስ ወይንም ለመንቀፍ አይደለም፣ ጉዳዩን በማንሳትና መፍትሔ ለማግኘት ተስፋ በማድረግ ነው። የኢትዮጵያ መንግሥት ሕዝቡን ያሳሰቡትን ጥያቄዎች በመመለስም የማይናቁ ተስፋዎችን መስጠቱን እንደገና ለማስታወስ እፈልጋለሁ። ሂደቱን በቅርበት እየተከታተልን ነው። ከነዚህ በገዢው ፓርቲና በተቃዋሚዎች መካከል ከሚደረጉ ውይይቶች ተጨባጭ ውጤቶች ይገኛሉ ብለን እንጠብቃለን። ቃል የተገቡ ውጤቶችም ተግባራዊ እንደሚሆኑ ተስፋ እናደርጋለን። ግን ይህ ይሆናል ያ አይሆንም እያልን ከወዲሁ መደምደም አንችልም። መጠበቅና ማየት ይኖርብናል። የ2016 ዓ ም የሀገሮችን የሰብአዊ መብቶች አያያዝ የሚተነትነው ይህ ዘገባ ወደ 200 የሚጠጉ ሀገሮችን የሰብአዊ መብቶች ሁኔታ መመልከቱን በዘገባው መቅድም ተመልክተዋል። የዩናይትድ ስቴትስ መንግሥት ሕግ አውጪ አስፈጻሚውና ሕግ ተርጓሚው ከዚህ ሰነድ አያሌ መረጃ እንደሚያገኙም ይጠቁማል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይም ይህንን ከመዘርዘር አልፈው ሌላም የሚያመለክተው ቁም ነገር እንዳለ ይጠቁማሉ። ዘገባ በተለያዩ መንገዶች ጥቅም ላይ ሊውል ይችላል። ኮንግሬስ ሕግ ሲያወጣ በውጭ እርዳታ ጉዳይ ላይ ሲወስን ይህን ዘገባ ይቃኘዋል። ፕሬዝዳንቱ ከሌሎች ሀገሮች መሪዎች ጋር ከመገናኘታቸው በፊት ይህንን ዘገባ ይመለከታሉ። መንግሥታዊ ላልሆኑ ድርጅቶች ለዩኒቨርሲቲ ተመራማሪዎችና ለጠቅላላው ሕዝብም ዘገባው ክፍት ነው። እንደ እውነቱ ዘገባው የአሜሪካ ሕዝብ ለዘገባው የሚሰጠውን ታላቅ ዋጋ የሚያንጸባርቅ ነው። በአጠቃላይ ሲታይ የ 2016 ዓ ም ዘገባ በኢትዮጵያ ላይ ያወጣው ክፍልም የሰብአዊ መብቶች ሁኔታን በተመለከተ መልካም ገጽታን የሚያሳይ አይደለም። የዩናይትድ ስቴትስ መንግስት ይህ እንዲቃና ከዚህ በፊት ካደረገው የተለየ እርምጃ የወስድ ሆን የሚል ጥያቄ የቀረበላቸው ኒኮላስ ባርኔት ሁኔታዎችን በሚከሰቱበት ወቅትና መንገድ መመለሱ እንደሚሻል ያስረዳሉ። ሁኔታቸውን እንዳመጣጣቸውን ይዛቸዋለን። ዲፕሎማሲ ሳይንስ አይደለም። ይህ ተዛምዶ ነው። በአንዳንድ በኩል ሰብአዊ ግንኙነቶችን ይመሰላል እና ለአጋሮች ፍላጎት ምላሽ መስጠት ያስፈልጋል። ስለ ስጋታቸውም ምላሽ መስጠት ተገቢ ነው። ስለሆነም በኢትዮጵያ ወደፊት የሰብአዊ መብቶችን ጥያቄ ለመመለስ ምን ማድረግ እንዳለብን ከወዲሁ መጨነቅ፣ ወደፊት ከጓደኛ ጋር እንዴት መኖር እንዳለብህ ዛሬ እንደ መጨነቅ ያህል ትርጉም የሌለው ነገር ነው። ወደፊትም ምን እንደሚሆን አናውቅም። ቃል አቀባዩ በመጨረሻም ባለፈው ዓመት በሀገሪቱ የተለያዩ ክፍሎች የነበረውን ተቃውሞና የጸጥታ ኃይሎች የሰጡትን ምላሽ በተመለከተ በዘገባው የሲቪል ባለሥልጣናት በጸጥታ ኃይሎች ላይ ቁጥጥር አልነበራቸውም፣ የሚለውን ሐረግ ለተጠየቁት የሚከተለውን ምላሽ ሰጥተዋል። ከመጠን ያለፈ ኃይል በጥቅም ላይ ውሏል ብለን ስናስብ ወይም ተገቢው የሕግ ሥርዓት በተግባር አልዋልም ብለን ስናስብ በግልጽ ተናግረናል። በእነዚህ ጉዳዮች ላይ ተጠያቂነትና ግልጽነት እንዲኖርም ለማበረታታት ከመንግሥት ጋር አብረን ሠርተናል። በኢትዮጵያ የተከሰተውን አለመረጋጋትና ኢትዮጵያውያንን የሚያሳስቧቸውን ችግሮች ለመፍታት ይህ አንዱ አስፈላጊ ነገር ነው ብለን እናስባለን። የዩናይትድ ስቴትስ መንግስት፣ በየዓመቱ የሚያወጣው ይህ በዓለም አቀፍ ደረጃ የሰብአዊ መብቶች አያያዝ ዘገባ የዘንድሮው አርባ አንደኛ መሆኑ ነው። በሚቀጥለው ዝግጅት የኢትዮጵያ መንግስት በዘገባው ላይ ያለውን አቋም ይዘን ለመቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ